በመካከለኛው ምዕራብ ዩናይትድ ስቴትስዋ ሚዙሪ ክፍለ ግዛት የጦር መሳሪያ ሳይዝ በነጭ ፖሊስ የተገደለውን ጥቁር አሜሪካዊ ወጣት ሞት ተከትሎ ያለማቋረጥ በየቀኑ በመካሄድ ላይ ያሉት ሰላማዊ ሰልፎችና በሰልፎቹ በታዩት ብጥብጦች ሳቢያ የዜጎች ተቃውሞን የመግለጥ ህገ መንግስታዊ መብትና የፖሊስ ህግን የማስከበር ግዴታና ኃላፊነት ፈተና የገጠማቸው ይመስላል። በአንድ ወገን የዩናይትድ ስቴትስ ህግና ዜጎች መብት፣ በሌላ ወገን ጥቁር አሜሪካውያን በተደጋጋሚ የሚገጥሟቸው አስቸጋሪ ሁኔታዎች በስፋት እያነጋገሩ ነው። የጥቁር አሜሪካውያንና የፖሊስ ግንኙነት ታሪክና ሌሎች ተዛማጅ ርዕሶች እየተመረመሩ ነው። ለምሽቱ በዚሁ ርዕሰ ጉዳይ ዙሪያ ያጠነጠነ የህግ ትንታኔ ነው የያዝነው። ትንታኔውን የሚሰጡን የህግ ባለሙያ አቶ ሙልጌታ አረጋዊ ናቸው። አቶ ሙልጌታን ያነጋገራቸው አሉላ ከበደ ነው። አቶ ሙልጌታ አረጋዊ ባለፈው ነሐሴ ሁለት ቀን ሁለት ሺ ስድስት ዓመተ ምህረት የአውሮፓውያን የዘመን አቆጣጠር ነሐሴ ዘጠኝ ሁለት ሺ አስራ አራት ቅዳሜ ዕለት በዩናይትድ ስቴትሷ የሚዙሪ ክፍለ ግዛት በፈርግሰን ከተማ በፖሊስ ጥይት ተመትቶ የተገደለውን ጥቁር አሜሪካዊ ታዳጊ ወጣት ማይክል ብራውንን ግድያ ወይም ጉዳይ ተከትሎ በከተማይቱ የተቀሰቀሰው የተቃውሞ እንቅስቃሴ አሁንም አልበረደም። በየዕለቱ በፖሊስና በነዋሪው መካከል ውጥረት የበዛበት ሁኔታ ይታያል። አንዳንዴም ግጭቶቹ ወደ ከረረ ሁኔታ ውስጥ ሲገቡ ይታያል። ህጋዊ ሁኔታዎችን እንመልከት። በአንድ በኩል ሰዎች መብታቸውን በአደባባይ ወጥተው የመግለጽ ህገ መንግስታዊ መብት አለ። በሌላ በኩል ደግሞ ፖሊስ ህግን የማስከበር ኃላፊነትና ግዴታ አለበት። ይሄ ሁለቱ የሚተላለፍ የሚመስልበት ለተባሉትም ግጭቶች በር የሚከፍትበት ሁኔታ ይታያል። እስኪ በአንድ በኩል የዜጎች መብት፣ በሌላ በኩል ደግሞ ህግን የማስከበሩ ጉዳይ የዜጎችን መብት የሚነካበት ሁኔታ የሚፈጠርበት በህጋይ እንዴት ይታያል? እሺ። እንግዲህ የአሜሪካ ህገ መንግስት ፍልስፍናዊ መሰረቱ ግልጽ ነው። የአሜሪካ ህገ መንግስት በህዝቡ በአሜሪካውያን የበላይነት ወይም ፖፑላር ሶቨሬኒቲ የምንለው መሰረት እየተገነባ ነው እና ይሄ የህዝብ ሉዓላዊነት ተብሎ የሚታወቀው ምን ማለት ነው? የመብቶችና ህጎች ባለቤት ህዝቡ ነው። ህዝብ ህግ ተስማምቶ አወጣ። ያ ያወጣው ህግ ተግባራዊ የሚያደርግለት ማለት ነው፣ የሚጠብቅለት ህዝቡ ባፈለገው መንገድ ተግባር ላይ እንዲውል የሆነ መካኒዝም አስፈለገ። የሆነ መንገድ አስፈለገ። ያ መንገድ ደግሞ ምንድን ነው? መንግስት የሚባል ተቋም መፍጠር። እንግዲህ በአሜሪካ ህገ መንግስት መሰረት መንግስት የተፈጠረው የሰዎችን ፍላጎት ተግባር ላይ እንዲያውል ነው። ሰዎች በሰላምና ስነ ስርዓት ባለው መንገድ እንዲኖሩ ማለት ነው። ምክንያቱም ከዛ በፊት ሰዎች እርስ በርሳቸው ይጨፋጨፉ ስለነበረ ስለዚህ በመንግስትና በህዝብ መካከል ያለው ግንኙነት በግልጽ ያስቀመጠ ዶክመንት ነው እንግዲህ የአሜሪካ ህገ መንግስት የምንለው አሁን እዚህ ላይ የምታየው። ህዝቡ ነጻነት ይፈልጋል፣ ህዝቡ መብት ይፈልጋል። በሌላ በኩል ደግሞ ነጻነቱንና መብቱን እንዲጠቀም የግድ የሆነ አሰራር ይጠይቃል። ያ አሰራር መንግስት የሚባል የኢንስቲትሽን ፈጠረ። ያ ኢንስቲትሽን ህዝቡ ነጻነቱንና መብቱን እንዲጠቀም በተወሰነ ደረጃ የአንዱ ነጻነት የሌላው ገደብ ሊሆን ስለሚችል አንተ በነጻነት ለመራመድ መንገዱ ግልጽ መሆን አለበት። ሌላ ሰው የአንተን መንገድ እዘጋለሁ ቢል ነው አዘጋም ብሎ መከላከል የሚችል ተቋም ነው እንግዲህ መንግስት። ስለዚህ ከመጀመሪያ ጀምሮ በአንድ በኩል የነፃነት ፍላጎት አለ፣ በሌላ በኩል ደግሞ ይሄ ነጻነት እንዳይገደብ ወይም በተግባር እንዳትኖረው የሚከላከል ነገር ሲፈጠር ነጻነትን ሊቃወም የሚችል መብትን ሊቃወም የሚችል ሁኔታ ተፈጥሮ ብጥብጥ እንዳይፈጠር ደግሞ መንግስት ያን ሁኔታ የመጠበቅ ችሎታው ምን ይባላል? የመንግስት ስልጣን ይባላል። ስለዚህ በመንግስት ስልጣንና በሰዎች ነጻነት ያለና የሚኖር ቅራኔ ይፈጠራል። መሀል ላይ ደግሞ እርስ በርሳቸው አንዳንዴ ሚዛኑ ሲጠፋ ይጋጫሉ ማለት ነው። የዩናይት ስቴትስ ፕሬዚዳንትን ጨምሮ የዓለምን ትኩረት የሳበ ነው። የጠቅላይ አቃቤ ህጉ ራሳቸው በአካል ተገኝተው ሌሎች የህግ አስፈጻሚ አካላትም በተገኙበት ሁኔታዎች የህጉን መስመር እንዲከተሉ የሚደረጉ ጥረቶች እንደቀጠሉ ነው። በቅርቡ በኒውዮርክ በትላንትናው እለት እዚያው ፈርግሰን አቅራቢያ የምትገኝ ከተማ ከዚህ ቀደም በተለያዩ ጊዜያት በተለያዩ ቦታዎች በፖሊሶችና በጥቁር አሜሪካውያን ቀጥታም ደግሞ ፖሊሱ ነጭ አሜሪካዊ ይሁንና ጥቃቱ የሚደርስበት ጥቁር አሜሪካዊ ሆኖ በተደጋጋሚ የተፈጸሙ ሁኔታዎች፣ አንዳንዴ በጥርጣሬ ሌላ ጊዜ ደግሞ ሙሉ በሙሉ ስህተት በሚባል እርምጃ በፖሊሶች እጅ ሕይወት የመጥፋት አጋጣሚዎች መበረከታቸው በሁለቱ መካከል ያለ የጥርጣሬ ሁኔታ እንዲንር አድርጎ አሁን የተመለከትነውን አይነት ከቅርብ ዓመታት ወዲህ ታይቶ የማይታወቅ በህግ አስከባሪው አካልና በዜጎች መካከል እጅግ የከረረ ግጭት ያጫረው እነኚህ ሁኔታዎች ታሪካዊ መሰረትም ያላቸው ይመስላሉ። እስኪ አሁንም በፖሊስና በዜጎች መካከል ያለውን ጥርጣሬ ይመልከቱ። እሺ፣ አሁን ፈርግሰን ውስጥ ተፈጠረ በተባለው ችግር ጋር አያይዘን ማየት የአሜሪካ ህገ መንግስት ራሱ ሲፈጠር የነበረ ችግር ነው። ሲንከባለል ሄዶ አሁን ያለንበት ደረጃ ላይ መድረሱ ነው የምታየው። ማለትም በጥቁሮች እና በነጮች መካከል ያለን ግንኙነት ጤናማ ሆኖ አያቅም። እስካሁንም ሙሉ በሙሉ ጤነኛ አይደለም። ምን ማለት ነው? የአሜሪካ ህገ መንግስት ራሱ ስታየው የመጀመሪያ ሲሰራ ህገ መንግስቱ አስራ ሰባት ሰማንያ ሰባት ጥቁርና ነጭ እኩል ነው ብሎ ያስቀመጠ አልነበረም። ለነገሩ በግልጽ እኩል አይደሉም ብሎ ያስቀመጠ ዶክሜንት ነው ራሱ ህገ መንግስቱ ባሮች ባሪያ ካልሆኑ ሰዎች ጋር እኩል ናቸው ብሎ አይነሳም። አክቹዋሊ እኩል አይደለም ነው የሚለው። ሶ ከዛ ጊዜ ጀምሮ እስከ ሲቪል ምንድን ነው የእርስ በርስ ጦርነት በአስራ ስምንት ስልሳዎቹ የተደረገው አሜሪካን ሀገር ውስጥ ባርነትን ለማጥፋት ተጠንስሶ በዩናይት ስቴትስ ግዛቶች በተለያዩ ወገኖች መካከል የተቀሰቀሰውን ጦርነት ነው የሚሉት። አዎ እና እሱ ሰሜናዊያን ኖርዘርነርስ የተባሉ በዛ ሰዓት ሲያሸንፉ በደቡብ አካባቢ በአሜሪካ ደቡብ ስቴቶች አካባቢ የነበረው ባርነት በአዋጅ እንዲጠፋ የተደረገበት ጊዜ ነው እና ባሮች የነበሩ ነፃ ከወጡ በኋላ እንደሌላ እኩል ናቸው ተብሎ በአዋጅ ወይም በህግ ቢታወቅም እስከ አስራ ዘጠኝ መቶ ሀምሳ ከመቶ አመት በኋላም ቢሆን በተግባር ያልጠፋበት ሁኔታ ነው ያለ። አሁንም ቢሆን የተለያዩ ሲቪል ራይትስ ህጎች ወጥተዋል። ማለት የሰዎችን መብት የሚጠብቁ በተለይ ይሄ የአድሎ ጉዳዮች የሚያጠፉ ህጎች በተከታታይ የታወጁም ቢሆን ከአስራ ዘጠኝ መቶ ስልሳ አራት ፈረንጅ አቆጣጠር ጀምሮ እስካሁን በነጮችና በጥቁሮች ያለው ግንኙነት አሜሪካ ውስጥ ጤነኛ አይደለም። ሶ በዚህ ምክንያት ታሪካዊ መነሻ ለው። በዚህ ምክንያት ጥቁሮች በኢኮኖሚው አቅማቸው፣ በፖለቲካ ተሳትፏቸው፣ በማህበራዊ ህይወታቸው በጣም ኋላ ያቀሩ ናቸው ከነጮች ጋር ሲተያዩ ወይም ሲነጻጸሩ። ባራክ ኦባማም የገለጹት ይህንኑ ነው። አቶ ሙሉጌታ ፕሬዚዳንት ባራክ ኦባማን አንስተዋል። ምናልባትም የመጨረሻ ጥያቄያችንን እሱን እናድርግ። የመጀመሪያው ጥቁር ፕሬዚዳንት የህገ መንግስት አዋቂም ጭምር ናቸው። ትምህርታቸው፣ ጥናታቸው የህገ መንግስትንም ይጨምራል። ይህንኑ ጉዳይ አስመልክቶ ከትላንት በስቲያ ባደረጉት ንግግር፣ ከዚህ ቀደምም ባነሷቸው ንግግሮች ጥቁር አሜሪካውያን ላይ ከዚህ ቀደም የደረሱ በታሪክ የሚታወቁትንም አሁንም የሚታዩ ችግሮችን፣ የማህበራዊ ህይወት ድክመትን ጨምረው ያነሳሉ በንግግራቸው ነገር ግን በጣም ቀጭን መስመር ተከትለው እንዲ የተገደዱ ይመስላል። የመላው አሜሪካዊ ፕሬዚዳንት እንጂ የጥቁር ፕሬዚዳንት ብቻ ተደርገው እንዳይወሰዱ፣ አንዳንዴ በጣም አሳሳቢ የሆኑ ችግሮችን በጥንቃቄ ለመመልከት ሲገደዱ እናያለን። ይህንንም ችግር አስመልክተው ቀደም ብዬ የጠቀስኩት ንግግር ለተቃውሞ በወጡ ሰዎች መካከል ሆነው ጠቢያ ጫሩ የስርቆት የወንብድና ድርጊት ያደረጉትን አውግዘው፣ ነገር ግን በህገ መንግስቱ የመጀመሪያው አንቀጽ ላይ ሰፍረውን ዜጎች በነፃነት በሰላማዊ መንገድ የመቃወም መብትን ማገድ ወይም ያን ያደረጉ ለእስር ማብቃት ግን ትክክል እንዳልሆነ ሌሎችም በሀይል የሚፈጸሙ ድርጊቶችን ከግል ህይወታቸው ጋር ሁሉ አጣቅሰው ለመናገር ተገድደዋል እንደ መጀመሪያው ጥቁር ፕሬዚዳንት በአንድ በኩል ብዙ ስራ ይጠበቅባቸዋል ጥቁር አሜሪካውያን ብዙ ተስፋ ያደርጋሉ በሌላ በኩል ደግሞ ሚዛን የመጠበቁ ፈተና ውስጥ ሲገቡ ይታያል እንደው ከህግም ከትዝብትም አንጻር የሚሉት ካለ ውይይታችንም በዚሁ እንቋጭ እውነት ነው ህጉ እንግዲህ ሚዛን ለመፍጠር ነው የሚታገለው በአንድ በኩል የነጻነት ጥያቄ አለ ወይም ሰዎች ነጻነታቸውን በተግባር የተገብሩ የመፈለግ ሁኔታ አለ። ሰው ሀሳቡን መግለጽ ይፈልጋል ግን በሌላ በኩል ደግሞ ሀሳብን የመግለጽ ነጻነት እስከ ምን ድረስ መሄድ ያለበት ገደቡ ምንድን ነው? መቼ ነው የሀሳብ ነጻነት ነጻነት ከመሆን አልፎ ስርዓትን ወደ ማፍረስ የሚሸጋገረው? እና ስርዓት ለማስከበር የመፈለግ ፍላጎት አለ በአንድ በኩል። በሌላ በኩል ደግሞ ሰዎች ነጻነቶቻቸውን በተግባር እንዲኖሯቸው የማድረግ ፍላጎት አለ እና እነዚህ ነገሮች እንደተባለው በጣም በጣም አንዳንዴ በከፍተኛ ደረጃ ግጭት ላይ ሲወድቁ እናያለን። አሁን ወደ ባራክ ኦባማ ስንሄድ ይህንን ግጭት ነው ለማሳየት የሞከሩት የእሳቸው የግል ሁኔታ ከራሳቸው ማንነት ጋር ትያያዝ ታየዋለህ። የአሜሪካ ሚዲያዎች አሁን እያወሩ ያሉት እሱ ነው። እሳቸው ጥቁር በመሆናቸው ብቻ ችግራቸው የበዛ ይመስለኛል፣ በግል እሳቸው እንደ መሪ ማለት ነው። እና ይሄ ምንድን ነው ባራክ ኦባማ ጥቁር መሪ ነው የሚባሉት እንግዲህ ከጥቁር አባትና ከነጭ እናት የተፈጠሩ ሰው ናቸው። ሆኖም ጥቁርነታቸው ጎልቶ ሲወራ ነው የሚሰማው። አምሳ ከመቶ መሆኑ ጥቁርነታቸው ሙሉ በሙሉ ጥቁር እንደሆኑ ተደርጎ ነው የሚወሰደው። እና እሱ ጥቁር በተበደለ ቁጥር ጥቁር ተበድለዋል ብለው የማውራት አቅማቸው በጣም በጣም የተገደበ ይመስላል ሀይተህ ከሆነ መጀመሪያ የነበራቸው ህልም ገና ስልጣን ላይ ለውድድር ሲቀርቡና አሁን ስልጣን ላይ ሲመጡ በጣም የተለያየ ነው። አሁን በጣም መጠንቀቅ ነው የጀመሩት። ምክንያቱም ለጥቁር አደሉ እንዳይባሉ የሚጨነቁ ይመስለኛል። ምንድን ነው የሚሉ ሳቸው በእርግጥ ጥቁሮች እየተለየ ታሪክ ነው ያላቸው። እየተጎዱ ናቸው። በመብት በኢኮኖሚ በማህበራዊ ሁኔታቸው በጣም ኋላ ያቀሩ ናቸው፣ ከነጭ ጋር ሲወዳደር። ግን በሌላ በኩል ጥቁሮች አስራ ሶስት አስራ አራት ፐርሰንት የአሜሪካ ፖፑሌሽን ነው የሚወክሉት ከዛ ላቲኖዎች አሉ። እነሱም ቢሆን ከዚሁ ከአስራ አራት ከአስራ አምስት የበለጡ አይደሉም እና ደምረው ወደ ሰባ ፐርሰንት አካባቢ ወይም አብዛኛው የአሜሪካ ህዝብ ነጭ ነው። ስለዚህ ባራክ ኦባማ የነጭና የጥቁር ወይም የዩናይትድ ስቴትስ ኦፍ አሜሪካ በአጠቃላይ መሪ እንደመሆናቸው መጠን እነዚህን በዘር የተከፋፈለ ኢንትረስት ወይም ፍላጎትን የያዘ ሀገር አስተዳድራለህ ስትል በተቻለ መጠን እነዚህ የተለያዩ ግጭቶችን ሚዛን መጠበቅ ይፈልጋል። ሚዛኑን የመጠበቅ ኃላፊነት አለብህ እንደ መሪ። ግን በጣም ጩኸት የሚመጣው ደግሞ በቁጥር ያነሰ ቢሆንም በጣም በደል ከሚደርስበት ታሪክ ያለው በተለይ የጥቁሮች ታሪክ ስታይ እሱ ደግሞ ይቆጠቁጣል። በተለይ አሜሪካ ቆሜለታለሁ ለሚላቸው አይዲያ፣ እምነቶች እና ፍልስፍናዎች ጋር በፊት ለፊት የሚጋጭ ነገር እየሆነ ስለሆነ ጥቁሮች እየታደኑ ናቸው እስር ቤቶች በአብዛኛው በጥቁሮች እየሞሉ ናቸው። ከቁጥራቸው ጋር በጭራሽ የማይመጣጠን መታሰርና መንገላታት ይታያል። ስለዚህ ይሄ በአንድ በኩል ሲያምህ፣ በሌላ በኩል ደግሞ የአሜሪካ መሪ ስትሆን የጥቁር መሪ ብቻ አይደለህም እና የተረፈውንም ሕዝብ ፍላጎት የማንጸባረቅ ግዴታ አለበት። ሶ በዚህ መሀል የተወጠሩና የተያዙ መሪ ናቸው ብዬ ነው የማስበው። መልካም ውይይቱ ይቀጥላል። ሌሎች ተያያዥ አነጋጋሪ ርዕሶችን የምናነሳለን። አቶ ሙሉጌታ አረጋዊ ለሰጡን የህግ ትንታኔ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ አቶ